ሁመራ አካባቢ ስላለው ድርቅ ደግሞ አዲሱ አበበ በግብርና ሙያ የሚተዳደሩትን አቶ ጎሞራ ገስተሰውን አነጋግሯል። ሁመራ ዞን አደባይ፣ ራውያን ሴንትራል፣ በረከት በሚባሉት ስፍራዎች ድርቁ የከፋ ነው ይላሉ አቶ ጎሞራ። አዲሱ አበበ አነጋግሯቸዋል። ረሀብ አለ። በትክክል የት ነው ረሀቡ? ሁመራ ዞን ምዕራብ፣ ከትግራይ ወደ ምዕራብ ሆኖ ከአደባይ ጀምሮ ራውያን ሴንትራል በረከት የሚባል በጣም የከፋ ረሀብ ያለበት አካባቢ ነው በእርግጥ ማይካድራ አካባቢም ረሀብ አለ ግን በከፊል ነው በከፊል ማይካድራ ወደ ማይሰገን ወደ ዳንሻ አካባቢ እና ወደ አብደራፊ አካባቢ ትንሽ አዝመራ አለ ጥቂት ነው ለነገሩ ግን የከፋቸው ግን አራቱ ጣቢያዎች ናቸው ከመቼ ጀምሮ ነው ይሄ ረሀብ አቶ ጎመራ የጀመረው እንግዲህ በሰኔ ከዘነበ ነው። እዚህ አካባቢ እንደሚታወቀው ሰሊጥ ማሽላና ጥጥ ይመረታል። ከሰኔ ጀምሮ ዝናብ አልዘነበም። በመንግስት ደረጃም ይሄ የሜትሮሎጂ ጉዳይ አሳማኝ በሆነ ሁኔታ ለሕዝብ አልቀረበም። እንደሚታወቀው ሆመራ ገበሬዎች ማለት በእርሻ ልማት ስራ ነው የሚሰራ። ሌላ የሚሰራ ማኒፋክቸሪን የለም። ስለዚህ የሰሊጥ አዝመራ አዝመራው ሰሊጥ ማሽላ ጡጥ ነው የሚመረት እዚህ አካባቢ ማለት ነው። ስለዚህ ምንም አይነት ኢንፎርሜሽን አልተሰጠም። ዝም ብሎ እርሻው ታረፈ፣ ዝናብ ጠፋ። እንግዲህ የተቆራረጠ አሁን በነገርኩህ ዳንሻ አካባቢ ይዞ ወደ ማይሰገን ወደ አውደራፊ አልፎ አልፎ የዘለለ ይሄዳል። ያው የሚያለንበት አካባቢ ግን በጣም የከፋ ነው። ከማንም በላይ ደግሞ የእንስሳ ምግብ ማስቸገር ሆነዋል ማለት ነው። በሰው ሕይወት ላይ የደረሰ ጉዳት አለ፣ እንግዲህ የሞተ ሰው እንግዲህ የተቸገረ ሰው በብዛት አለ። ስደት የጀመረ ሰውም አለ በእርግጠኝነት በተለይ ከማይካድራ አራውያንና ሴንትራል በረከት በጣም ችግር አለ። የሚሰደድበት ቦታ ያጠማል። ለምሳሌ ድሮ የሚሰደድ የነበረ ወደ ሱዳን ነው። በተለምዶ ሱዳን አሁን ድርቅ ነው ያለው። ድርቅ ከመሆኑ ተያይዞ ከኤርትራ የሚፈልሱ ኤርትራውያንም በብዛት የሚሰደድበት ነው ሱዳን። በእኛ ባለንበት ኤሪያ ማለት ነው የፍርሰት በብዛት ያለበት ቦታ ነው። ከዚህ ጋር ተያይዞ ሱዳንም ደርቅ ነው ያለው። እንግዲህ መሄጃው ወደ ትግራይ ተመለሰ ወይ፣ ወደ ጎንደር ወይም ወደ ጎጃም ተመለሰ መሄድም አችልም። እዚህ አካባቢ የአንድ ብሄረሰብ ቦታ አይደለም። አማራ አለ፣ ኦሮሞ አለ ትግሬ ያለ ኤርትራ ሰዎችም አይጠፉም። ስለዚህ መሰደድ ያው ጨንቆት ነው ያለ እንጂ የሚሰደድ ዝም ብሎ አይኑ ጨፍቶ ነው ወደ ሱዳን ይሄድም አለ ማለት ነው። የተሰደደው ቤት ንብረቱን ጥሎ የወጣው የተሰደደው ሰው ቁጥር እንደው በግምት ይታወቃል። አቶ ጎመር ይጫናል፣ ንብረት ይጫናል። በብዛት ለምሳሌ ከተናኑስ ከተሞች ወደ ትልቅ ከተማ የሚገቡም አሉ። ሲጨንቃቸው ደግሞ ወደ ጎንደር፣ ወደ ትግራይ የሚመለሱም አሉ። በቃ ዝም ብሎ አለ አይደለ ጨንቃቸው ነው። አሁን ድሮ ትንሽ እንኳን ቀለል ቢል ወደ ሱዳን ሄዶ ተሰዶ የሰባት ወር የስምንት ወር ቀለብ ያመጣ ነበር። አሁን ግን ሁሉም ነገር ጨለማ ስለሆነበት ዞሮ ዞሮ ግን ወደ ኤርትራ መሰደድ አይችልም። እንደምታውቁት ኤርትራ አሁን ድርቅ ነው ያለው፣ በፖለቲካ ሁኔታም ወደዛ መሰደድ አይቻልም። ታውቁታላችሁ በደንብ። እንደ ቁጥሩ ይታወቅ ይሆን ወይ የተሰደደው ሰው በጠቅላላ ግምት እንደሆን ካለብዬ ነው። ለጊዜው ምግብ ያጣ ስራ ያጣ ሰው ወደ በፐርሰንት ስታይ ወደ ሁለት ሶስት ፐርሰንት ሊሆን ይችላል። አሁን እያየ ነው ያለ ነው ማለት ነው ከአጠቃላይ ሕዝብ። አዎ ለመሰለህ እንደዚህም የሆነው የከረመው እስከሚማጠጥ ነው። ከህዳር በኋላ ግን እርግጠኝነት ወደ ሰላሳ ወደ አርባ ይሆናል የሚል ግምት አለ። መንግስት ምንድን ነው የሚለው በአብዛኛው እንደምንሰማው እንግዲህ ልማት እየተካሄደ ነው የእድገቱ መጠን ከፍ ብሏል ነው ያለው ዜና በመንግስት በኩል መንግስት ይሄን ነገር አውቋል አሳውቃችኋል ምንስ አለ እንዴት መሰለህ? መንግስት ምናልባት በድርጅቶች የተያዘ ገንዘብ ወይ ፋይናንስ እየደመረ ድምር ውጤት ስለሆነ አድገናል ማለት ይችላል። ምንም ማድረግ አይቻልም። ግን ህብረተሰቡ ምንም ለውጥ የለም፣ እንደምነግርህ እንዲያው ደርቅ ላይ ነው ያለው። ሁለተኛ ነገር ደግሞ መንግስት እያለ ያለው ይቅር ለሰው፣ ለእንስሳም ሳይቀር ከቦታ ቁጭ አርጌ ሳይንቀሳቀስ ሳይፈናቀል ማለት ቦታ ቦታ ሳይዛወር ረዳዋለሁ ነው የሚለው በሚዲያ ሱ እንሰማለን። የተለመደ ነገር ነው። ነገር ግን እስከ አሁን ያየነው የለም። እንዲያውም አሁን እንደሚናፈሰው በሁመራ አካባቢ ውስጥ የለም ድርቅ ቢኖርም አንረዳም እዛው ለራሱ በዛው ተሸፋፍኖ ማለት ይችላል የሚል ዝም ብሎ እየተናፈሰ ያለ አዲስ ወሬ ነው። እንዲያውም ትል ወደ አውደራፊ ወደ ዳቻ አካባቢ ፎቶግራፍ አንስተው ለማሳመን እነዚህ ግብርና ተብሎ የሚጠሩ ሰዎች ይህና ነው እኛ አልደረቅነም ለማለት ለመንግስት ባለስልጣናት ለማሳመን እንደሄዱ እና እንሱን አንስተው እንደ ሚያሳያቸው ኢንፎርሜሽን ይናፈሳል እና ለመለወር ይባላል። ከቤታቸው ሳይፈናቀል እንረዳቸዋለን፣ እራሳችን እንችላለን፣ ለማንም ሀገር አንጠብቅም ይላሉ። እንደዚህ ሲደረግ አናየውም። በመሬት ያለ ሰው ከፍቶ ተጨንቆ እያለ የሚሰማ ጆሮ እንዳጣ ነው የምናውቀው። በየትኛው አካባቢ ያሉ ናቸው እነዚህ ፎቶግራፍ አንስተው የሄዱት? የእነሱ አካባቢ ብዙ ድርቅ የለውም። አዎ፣ አልፎ አልፎ እንዳልኩ መጀመሪያ እንደነገርኩ አልፎ አልፎ ዝናቡ በላይ በላይ አርጎ ይሄደ ከአራቱ ቀበሌዎች እየዘለለ ይሄዳል። በዛ አካባቢ ዝም ብሎ ተራራማ ቦታዎች ናቸው። ትንሽ እያካፋ ትንሽ አይና እሱን እያሳዩ ደህና ነው ራሱ ይችላል። ብዙ የሚጨናነቅ የለም። በእርግጥ እንዳለ ያምናሉ በሚዲያ ማሳልፍታል። ነገር ግን የሚጨናነቅ የለም። መረዳም ብዙ የለም። መጋነን ነው እንጂ ምናምን እያሉ እንትን ሊሉታል። አሁን እዚህ ራሱ ህብረተሰቡ ውስጥ በራሱ በራሱ ማለት ነው ገበሬው እየተመዘገበ ነው ያለ ማንም የመንግስት ባለስልጣን ተመዝግባ አላለውም። ምዝገባው ግን እስቲ የሚሰማ ጆሮ ካለ ወደ ላይ ሄደን እስ ንጠይቅና ጠይቀን እስቲ መልስ የሚሰጡን ከሆነ ይስጡን አለ ለዚያ ደግሞ አማራጩ ምን እንደሚሆን እያለ እየተመዘገብን ያለ ራሱ በራሱ እና እስከዚህ ድረስ ነው። አሁን እነሱ ደግሞ በጣም ተስፋ የሚያስቆርጥ ነገር አንዲት ግራት ወይ ደግሞ አንዲት ማሳ አይተው ፎቶግራፍ አንስተው እንደሄዱ፣ ይሄ ደግሞ በጣም አስቸጋሪ መሆኑ እየተወራ ነው። ለምንድን ነው ያን አካባቢ አንረዳም? ራሱ በራሱ ይወጣ የተባለው እንደ ተባራሪ ወሬም ቢሆን እንደዛ ሰምተናል ብለውኛል። ድሮ ጀምሮ ተከዘ የሚባል ወንዝ ከተሻገረ ከመራ ወደ ሁመራ አካባቢ ስራሱ የቻለ ነው ብለው አውርተዋል። ስለዚህ ለዚህ ነው ሁመራ ራሱ ይችላል በቃ ብለው ነው። እንስሳም በብዛት ወይ የሚኖርበት አካባቢ ነው። ስለዚህ ራሱ ይችላል ብለው አይገባህም። ብቻ እንደዛ ብለው ነው የዘጉት። ህዝቡ ግን እኛ በአጋጣሚ ደርቀም እስከዚህም ደሞተና ያውቅም ዘንድሮ ግን ተጠቅተናል። ለምን ሲል ይሰማ ይጀረ እንደሚታወቅ ምንም አይነት ከቀበሌ ጀምሮ እስከ ላይ የሚሰማ የለም። ራሱም ያዳላድል ለአበል የሚራራት ራሱም ገንዘቡን የምንሰበስብ እንጂ ለህዝብ መቆረቆር አሁን የለም። ያው ዝርዝር የሚሰማ ጆሮ የለም። ሀሳቡ ግን ከዚህ የመነጨ ነው። እነሱ ምን አገባቸው? ያው ህዝቡ ግን እንደዚህ እየተጨነቀ ነው ያለ ዳዳ ወደ መንግስት አቤት ለማለት በአካባቢው የግብርና ስራ የሚያካሄድ የመንግስት ተቋም ይኖራል ና ወደዛ ብቅ ለማለት አልቻላችሁም? እናንተ አካባቢ ያ ይታሉ እኮ ፎቶግራፍ ያነስታል እንደው እናንተ ሄዳችሁ ማመልከተረ ጀም እነሱ እሺ አይተው እንዳላዩ ሆኑ አሉኝ። እናንተ ደግሞ ሄዳችሁ በተጨባጭ ለማሳመን እና ለማሳየት ለማመልከት ምን ጥረት አደረጋችሁ ማለት ነው። አሁን እዚህ ከቀበሌ ስብሰባ መጥተው ነበረ። መንግስት እስከሚረዳን ድረስ ራስ ራሳችሁ ሀብታሞች ሆናችሁ ኢንቨስተሮች ሆናችሁ መለስተኛ ሚኒስትር፣ ትልቅ ሚኒስትር የሚባላለ እነሱም ለድሃው ገንዘብ አዋጥታችሁ ላዋጥታችሁ እርጉ አሉ። አሁን ህዝብ ደግሞ አምና እንደዚህ አድርገን ያወጣ ነው በወለድ እና በብድር ስለ ሰጣችሁ ለድሀው እኛ ወጣ ነው ገንዘብ ለብድር ለወለድ ሳይሆን ድሀው እንድትወዱ ነው። አምና ወጣ ነው። አሁን ደግሞ ተመልሳችሁ ለብድርና ለራሳችሁ ግላው አላችሁ። ምክንያቱም ብድር ስውጥ ያላችሁ ሰው የለም። አሁን ተመልሳችሁ ድርቅ በሚበዛ ደግሞ ሩዱ ብትሉን ነገም ያው ብድርና ወለድ ለእናንተ መጠቀሚያ ካልሆነ ትርጉም የለውም። ስለዚህ አንረዳም ብሎ ራሱ በአደባባይ ማለት በቤተ ክርስቲያን ተነጋግረው እንብ ብለው ኢንቨስተሮቹም መለስተኛ ኢንቨስተሮቹም ያለን መርዳታ አንችልም እናንተ ያላችሁ ብለው እንብ ብሏል። ለእንስሳት የምናቀርበው መኖም የለም ብለውኛል። በእንስሳት በኩል የደረሰውን ጉዳት መጠን መግለጥ ይቻላል። እየሞቱ ናቸው። ከፍትም የሞታል በዳር ዳር በግ ቶ በግ ብዙ ጊዜው ነው። አሁን ሽጉሉ ጉሉ ያለንበት አካባቢ ያለንበት ጥሪያ የኤርትራም ሳይቀር የኤርትራ ከፍት የሚበሉበት በጣም ትልቅ የሆነ የሞኖ ሀብት የነበረው ነው። አሁን ግን ምንም የለውም። ይቅር ስራ ሀብት ልህሚ ጊጡስ ለእኛ ለራሳችን እንኳን በየቤቱ ነው ቁጩ ላ

በድርቅ ምክንያት ምንም ምንም ምናምንልህ ምንም በተለይ ምንም ያነብዙ ብሰጀስ የሚጨበጥ ዝም ብሎ ዝም ብሎ የሚታይ የሚጨበጥም አላገኘሁለትም። ደርቆ ነው ያለ የሚታይ ይችላል። ማሽላውም የተዘራ ነበር ገና መሬት ላይ ሳይነሳ ነው የደረቀው። አሁን እንዲያው እውነት ለመናገር ያኔ የደረቀ ማሽላ እንስሳም ሊበሉትም አይችሉም አይግጡትም። ዝም ብሎ በንፋስ ነው የሚሞተው፣ እና ከፍተኛ ክሰራ ነው ያለ። በጎችም አሉኝ አሁን ከቤት ውስጥ ነው ያሉ። በቃ ዝም ብዬ ከዛ ከዛ እየለቃቀምኩ ከርጥበት ካለው አካባቢ እያመጣሁ ነው እንጂ ምንም በረሃ ወስጄ ማቀምሳቸው ነገር ስለሌለ ከቤት ነው ያሉ። ገበያ ደግሞ የለም። አሁን ከፍት ሚገዛ፣ በግም ሚገዛ የለም። ምክንያቱም በድርቁ ምክንያት ገበያ ሞተዋል። ድሮ ስድስት ሺ ሰባት ሺ ነበሩ። አሁን ሁለት ሺ ስምንት መቶ አንድ ሺ ሚገዛህም የለም። እውነት ለመናገር በግ አሁን አንድ ሺ ሚገዛህ ካገኘ እድለኛ ነው። ስለዚህ ገበያ ሙተዋል በደርቅ ምክንያት ነው። እዚህ አካባቢ ስልጥ ከሌለ ማሽላ በብዛት ከሌለ ስልጥ በብዛት ከሌለ ያው ገበያ ይሞታል፣ አይንቀሳቀስም። በዚህ ምክንያት ዋና ምርት እሱ ነበር እና ዋና ምርቱ ካኔ ሌላ ማኒፋክቸር የለም። የኢንዱስትሪ ዞን አደለም የእርሻ ዞን ነው። እሱ ከሞተው ሙተናል ማለት ነው። ቁጭሎ ናን ያለ ነው። ስለዚህ መንቀሳቀሻ ያለለውን ገበሬ አብዛኛው የሚገዛ እዚህ አካባቢ ነጋዴ ያለለውን ገበሬ ነው ገበሬ ማሆን ራሱ ቁጭ ብሎ ያለ በቃ አይን አይኑ ጥርያው መሰማዩን አይን አይኑ ማየት ነው እንጂ ሌላ ያለ አንዱም። እርስ ነዎት? አዎ አዎ በትክክል እንደሚያውቁት ድርቅ ብዙ ነገሮች ላይ ጉዳት ያመጣል። በቤተሰብ በኩል ረሃቡ ህጻናት ይጎዳሉ። በተለይ ደግሞ የመማርና የማስተማር ሂደቱን በጣም ያበላሻል፣ ያደናቅፋል። ትምህርት ቤት የሚሄዱ ልጆች እንግዲህ ረሃብ ተገባ ትምህርትን መማር አይቻልምና ይሄ ሁኔታ በትምህርት ሂደቱ ላይ ምን ያህል ከባድ ተጽዕኖ አድርሷል? የሚያውቁት ነገር አለ አሁን በትምህርት ላይ አጋጣሚ ሆነ የኛ ልጆች እስካሁን እንደምነገረህ የከረመ አንዳንድ አልፎ አልፎ ስላለ ማን ይጀምራል እየተባለ እንጂ ወደ መቆም ነው። እንዲያውም መንግስት አንድ ነገር ካላረገ ደግሞ እናቆማለን የሚል ሰው ነው የሚበዛ በከተማው ማለት ነው። ሌላ ግን ያለንበት ኤሌመንተር ነው እንጂ ስኩል ስለሌለ ያለው ኤሌመንተር ብቻ ነው። እስከ ስምንተኛ ክፍል ብቻ ነው። ሁለተኛ ደረጃ የለም ስለዚህ፣ ሁመራ ነው የአደባ የሰንትራል የራውያን ሁመራ ነው። ማይካድራም አንዳለ ትሳም ጠበብ ያለች ናት። አሁን እነሱ አቁመዋል፣ ማለት የሚሰጣቸው የለም። በቤታቸው ነው ያሉ፣ በምን ያስተምራቸው? እናንተ ጋር ኤሌመንተሪ ስለሆነ እስካሁን ደህና ነው። ትንሽ ለምንድ ነው ማን ይጀምር ነው አላርለ ማን ይጀምር እየተቸገረ ያለስ ዝም ብሎ በሞራል ከጀመሩ እናቆማለን። በአደባ አካባቢ ያቆሙ ትምህርት ቤቶች እንዳሉ ኤሌመንተሮች ኢንፎርሜሽን አለ። ማን ይጀምር ማለት ማን መጀመሪያ ያቁም። ምርቱን ማለት ነው። በጣም አመሰግናለሁ። እንግዲህ እግዚአብሔር ከእናንተ ጋር ይሁን። እናትራራዋ እናትራራዋ ፈሰስ እንደ ውሃ እንዳባይ ጅረት እናት ራራ እናት ራራ ፈሰሰች እንደ ውሃ እንዳባይ ጅረት ገና በማለዳ ገና በጥዋት ገና በጥዋት ገና በጥዋት እንዳባይ ጅረት እናት ራራን ፈሰሰ እንደ ውሃ እንደ አባ ጅረት ገና በ Mm-hmm.